ከ1954 ዓ ም ጀምሮ የተቋቋመው የኢትዮጵያ ህክምና ማህበር አሁን በህክምና ባለሙያዎች እየተነሱ ያሉ ጥያቄዎች ከ30 ዓመታት በፊት ጀምሮ የጮህኩባቸው ግን መፍትሄ ሰጭ አካል ዞሮ ላያቸው ያልወደዳቸው ጉዳዮች ናቸው ብሏል። ማህበሩ የጤና ፖሊሲው የሰው ኃይልን ያልተመለከተ፣ ለዘርፉ የሚመደበው በጀት ከሳህራ በታች ካሉ ሀገራት እንኳን የኋሊት የቀረ የታካሚና የህክምና ባለሙያ ግንኙነት እንዲሁም የታካሚ መብትና ግዴታን የሚመራ ህግ የሌለበት በችግር የተተበተበ ነው ሲል ዛሬ ለጋዜጠኞች ተናግሯል። የህክምና ባለሙያዎች ይህ የጥቅማ ጥቅም ጉዳይም ችላ የተባለና ሐኪሞች ልጅ ማስተማር የሚችሉበት ገንዘብ እስከ ማጣት ያደረሰ በአኗኗራቸውም የሞራል ውድቀት ላይ እንዲደርሱ ያደረገ ነው ብሏል። ማህበሩ ይህንን ችግር ለማቃለል ታስቦ ጠቅላይ ሚኒስትር አብይ አህመድ ከዘርፉ ባለሙያዎች ጋር ውይይት ማድረጋቸው መልካም ግምት ቢሰጠውም ችግሮችን እንዳናሳይ እድል ያላገኘንበትና የሀገሪቱን የጤና ውስብስብ ውላልባት ችግሮችና ቋጠሮች ለመፍታት የተደረገ ነውም ብለን የማናምን ነው ሲል አስታውቋል። ተገኝተዋል። የማህበሩ ፕሬዚዳንት ዶክተር ገመች ስማሞ ይህንን ተከትሎ የተቋቋመው ኮሚቴም ያልተካተትንበት ባለቤቶቹንም እያገለለ ነው ብለዋል። እውነት ይህ ታስክ ፎርስ እንደ ቀደምቶቹ የመንግስት ኮሚቴዎች ይሆን ወይስ ለውጥ ያመጣል የሚለውን ጥርጣሬ ይጭርብናል። እኛ የጉዳዩ ባለ ሀብቶች፣ ባለ ንብረቶች፣ ለህብረተሰቡ የምንቆመው ከህብረተሰቡ ጋር የምንለፋው እኛ ነንና የመፍትሄ ሐሳብ ማመንጨት ያለብንም እኛንንና ነንና የመፍትሄ አካል ከሆን እኛ መኖር አለብን ብለን እናምናለን። የህክምና ማህበሩ አርባ በመቶ የሀገሪቱ ሆስፒታሎች የውሃና የመብራት ፍላጎታቸው ያልተሟላ ሐኪሞች በስራቸው ዋስትና ያልተዘረጋላቸው ናቸውም ብሏል። ያም ሆኖ ግን ከዚህ በፊት የነበረው የባለሙያዎች ፍልሰት እንዲቀንስና ለህብረተሰቡ የተሻለ ህክምና እንዲሰጥ ስንሰራ ብንቆይም በሀገሪቱ የመገናኛ ብዙሃን ዘርፉ እምነት የለሽ እንዲሆን ተዘምቶበታል በማለት የማህበሩ ምክትል ፕሬዝዳንት ዶክተር ብርሃኑ ነጋለሙ በቁጭት ወቀሳና የማስተካከያ ተማጽኖ ሰንዝረዋል። ላለፉት ሰባት ዓመታት የሚሆን ግልጽ በሆነ ሁኔታ ሐኪሙ ላይ ተዘምቷል። እስከምናውቀው ድረስ የህክምና አካሄድና ስርዓትን የተቼ የሚዲያ አካል አናስታውስም። የህክምና አካሄድ ስርዓቱን ብቻ ሳይሆን ግብአቶች መሟላትና ለማሟላታቸውን የተቼ የሚዲያ አካል አናስታውስም። ሁልጊዜ የሚሮጠው ግን እርግጠኛ ይሁንም አይሁን ባልተረጋገጠ አፈ ታሪክን በሚመስል ነገር የህክምና ማለሙያዎችን ማብጠልጠል ነበር። የተያዘ ይሄ ሁኔታ በሐኪሙና በህክምና ተገልጋዩ መካከል የሌለ ክፍተት ፈጥሯል። ህመምተኛው ሐኪሙን እንዳያምነው ሆኗል። ሐኪሙ ደግሞ ህመምተኛውን እንዳያምነው ሆኗል። በጤና ባለሙያዎች በአደባባይ ሲጠየቁ የነበሩ ጥያቄዎች አሁን ወደ ስራ ማቆም ከፍ ብለዋል። በሀገሪቱ አንጋፋ በሆነው ጥቁር አንበሳ ሆስፒታል ትናንት ጀምሮም የቀጠለው ቁጥራቸው በውል ያልታወቁት አድማ የመቱት በአንድ በኩል የተሰጠው መልስ ማነሱን አሊያም የችግሩን ግዝፈት አመላካች ሆኗል። የኢትዮጵያ ህክምና ማህበር ይህንን ጉዳይ እንዴት እንደሚያዩት ተጠይቆም አድማም ሆነ ሰልፍ አልጠራንም፣ ጉዳዩን እንደማይደግፍና እንደማይተባበርም በግልጽ በመግለጽ እስካሁን ወደፊት ቤትም ሰልፍ ከሚያደርጉና አድማ ከመቱ የህክምና ባለሙያዎች በተቃርኖ መቆሙን አስቀምጧል ፕሬዚዳንቱ ዶክተር ገመችስ ማሞም ስራ ማቆም አድማን አንደግፍን የማንደግፈው ህጉ ስለሚያግደን አይደለም እኛ ስራ ላይ ቀርተን በእኛ ምክንያት እንደ ራሳችን ነፍስ የምንሳሳለት ታካሚ ጉዳት ውስጥ እንዳይወድቅ ስለምንፈልግና የምንገዛው ላዕላዊ ለሆነው የሞራል ህግ ስለሆነ ነው እኛ ይህን የስራ ማቆም አድማ አልጠራንም የስራ ማቆም አድማውን እንደናንተ በሶሻል ሚዲያ አውቀናል፣ በጓደኞቻችን አማካኝነት አውቀናል። የስራ ማቆም አድማውን የጠሩት ሰዎች ማን እንደሆኑም አናውቅም። የደረሰንም ደብዳቤም የለም እንደ ማህበር። ስለዚህ እንዲህ ነው ልንል አንችል። የስራ ማቆም አድማን በሀኪሞች አንደግፍም። እንኳን በሀኪሞች በሌላውም ጤና ባለሙያ አንደግፍምም አንተባበርም። የኢትዮጵያ ሕክምና ማህበር ምላሽ ያገኙ ብሎ የዘረዘራቸው 12 የሚደርሱ ጥያቄዎች እንደቀደመው ጊዜ አፋጣኝ ምላሽ ካላገኙ ሰላማዊ ሰልፍ እስከ ማድረስ እንደሚቀጥልም ገልጿል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ።